ጤና ይስጥልኝ አድማጮቻችን፣ እንደምን አምሽታችኋል? የጋቢና ቪ የእሁድ ምሽት ሰኔ አምስት ሁለት ሺ አስራ አራት ዓመተ ምሕረት መሰናዶ ከአሁን ሰዓት ጀምሮ ይደመጣል። የደንገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን መሰናዶውን እየመራው አብሬያችሁ ቆያለሁ። ለዛሬ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን መርጠን ይዘንላችኋል። ቆይታችሁ ከኛ ጋር ይሆን ዘንድ በአክብሮት እንጋብዛለን። በምሽቱ ቀዳሚ ያደረግነው ዘገባ ስደትን የተመለከተ ነው። በርካታ ኢትዮጵያውያን ወላጆች በስደት ከኢትዮጵያ ከወጡ በኋላ ትልቁ ሕልማቸው ልጆቻቸውን ለትልቅ ስኬት ማብቃትና ማስተማር፣ ማስመረቅ እንዲሁም ስራ ማስያዝ መሆኑን ይናገራሉ። ይህንን ለማድረግ ደግሞ ከልጅነታቸው ጀምሮ ክትትል ከማድረግ ጎን ለጎን በተለይም ለዩኒቨርሲቲ ትምህርታቸው የሚሆን በቂ ገንዘብ ማጠራቀም ይጠበቅባቸዋል። ለመሆኑ ወላጆች ወጪያቸውን ተቆጣጥረው ገቢያቸውን ማሳደግና በቂ ገንዘብ ለልጆቻቸው ትምህርት ማስቀመጥ የሚችሉት እንዴት ነው በሚለው ሀሳብ ዙሪያ ለመወያየት ስመኝሽ የቆየ በዚህ ሳምንት ውስጥ በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ የገንዘብ ነክ ጉዳዮች አማካሪ የሆኑ እንግዳ ጋብዛ አነጋግራለች። እንግዳዋ በቅድሚያ እራሳቸውን በማስተዋወቅ ይጀምራሉ። የቲ እሳቱ ወይም ደግሞ የትና የት እሳቱ ይባላል ሁኝ የሁለት ወንዶች ልጆች እናት ነኝ። እንግዲህ በሙያ ደረጃ በሪል ስቴት እና በፋይናንሻል ሰርቪስ ውስጥ ላለፈው ከሁለት ዓመት አገልግሎት ጊዜ ያለው የኢቲ ፋይናንሻል ኤልኤልሲ መስራችና ባለቤት ነኝ። በተለያየ ምክንያት ወደ አሜሪካ ሀገር የሚመጡ ወላጆች ልጃቸውን በሚያሳድጉበት ጊዜ የሚገጥሟቸው ችግሮች ወይም ተግዳሮቶች ምን አይነት ናቸው? እነዛ የባህል አጀስትመንት ያስፈልገናል፣ የቫሊዩ አጀስትመንት ያስፈልገናል። ከምንኖርበት ይዘን የመጣነው ከኖርንበት ይዘን የመጣ ነው፣ ጥሩ ቫሊዩ እና እዚህ ካለው ጋር አጀስት እያደረግን የምንሄድባቸው ነገሮች ናቸው። ስለዚህ ብዙ አዲስ ከምናደርጋቸው ነገሮች ልጆችን ማነጋገር በባህላችን አልተለመደም። ስለዚህ ልጆችን ማነጋገር፣ መጠየቅ፣ ማዳመጥ እነዚህ ልጆች ስኬታማ እንዲሆኑ እኛም ደግሞ ምን ላይ መስራት እንዳለብን ዳይሬክሽን የሚሰጠን ነገር ስለሆነ እዛ ላይ ማትኮር ያስፈልጋል። በወላጅና በልጅ መሀል ራሱ በአንዱ ላይ እንዲኖር ይገባል። ቀይ መስመር ብለን የምንለው መኖር አለበት። አባትና እናትም እንደፈለገ የማይናገርበት ቦታ አለ። ልጆችም እንደፈለጉ የማይናገሩባቸው ቦታዎች አሉ። እነዛን ለይቶ ማወቅ ያስፈልጋል። ስለዚህ ዓለም ሊቀበለው የሚችል ልጅ ማዘጋጀት የሚችለው እንዴት ነው ብሎ የፈጠራ ችሎታውን ወላጅ ማዳበር አለበት። አለበለዚያ በዚህ ሃያ አንደኛው ክፍለ ዘመን ለማሸነፍ በጣም ከፍተኛ የሆነ የፈጠራ ችሎታ፣ ትዕግስት፣ እውቀት፣ ገንዘብ እና የተለያዩ ፍቅር በብዛት ይፈልጋል። እና ፍቺን ለምሳሌ ሰዎች እንደ ኖርማል ቫሉ አድርገው ወስደውታል። በሀገራችን እንደዚ አይነት ነገር አይደለም። እናትና አባቶቻችን ስናይገል ብዙ ሚስማች የሆነ የጋብቻ አይነት ስለሆነ በዛ ምክንያት ሰዎች ፍቺ ያ ነገር ልጆች ላይ የሚያመጣውን ነገር አትኩሮ ያን ሰው በዛ ምክንያት ብዙ ሲቸገሩ ያለሁኝ ብዙ ኮንሰልት አድርጌ እጅግ በጣም አሳዛኝ በልጆች የምትሰኗዋለ በወላጅ የምትሰኗዋለ ወላጆች ሲያነሱ ከሰሟቸው ውስጥ ለምሳሌ ብዙ ወላጆች ረጃጅም ሰዓት ስራ ላይ ያጠፋሉ። አስራ ስድስት ሰዓት፣ አስራ ሰባት ሰዓት እስከ ሀያ ሰዓት ድረስ ይሰራሉ። በዚህ ጊዜ ከልጆቻቸው ጋር የሚያሳልፉት ጊዜ እጅግ በጣም የተወሰነ ይሆናል። ወላጆች ይህንን ክፍተት እንዴት ነው መሙላት የሚችሉት? ጊዜ ለልጆቻቸው መስጠት የሚችሉት እንዴት ነው? እነዚህ ሰዎች በዛ ባለቻቸው አንድ ደይ ኦፍ ወይም ሁለት ቀን ደይ ኦፍ እጅግ በጣም ልጆቻቸውን ሲኮተኩቱ ከሚያዋቸው ቤተሰቦች ጋር ቅርበት መፍጠር አለባቸው። የኛ ትልቁ ችግሩ አሁን ለምሳሌ ሌላ በዛው አካባቢ ላይ የሚኖር የሌላ ሀገር ዜጋ ይሁን የዚ ሀገር ዜጋ ይሁን ግን ከራሱ አካባቢ የተለየ አንድ በዛ ውስጥ ካልቸራሊ ሌላው ቤተሰብ ምን እያደረገ እንደሚያሸንፍ ልንማር እንችላለን። ሁለተኛ ነገር የእነዛ ሰዎች የልጅ አያያዝ እኛ የምንፈልገው ግን ዛሬ ሁኔታው እንድናደርግ ካልፈቀደልን ከነዛ ሰዎች ጋር ችግራችንን አስረድታል። እነዛ ሰዎች ሊደግፉን የሚችሉ ሰዎች መሆናቸውን ፍሬንድሽፕ በመመስረት የጠበቀ ነገር እንዲረዱን እኛና እነሱ ባህሊዎችን አንድ ነው ወይ ወይም የተቀራረበ ነው ወይ፣ በዛ ላይ ልጆችን ሊቀበሉ ይችላሉ። ሁልጊዜ እኳ ይሞላለን። ምንም ራዚ ሲንግል ፓረንት እና እንደ ሪል ስቴት እና ፋይናንሻል ሰርቪስ ፕሮፌሽናል አንዳንድ ጊዜ ቤቶች ሳሳይ የሚመሽበት ጊዜ አለ። ሰዎች አካባቢው ላይ ያሉ ባህሉም ማድረጋቸውን ቤተሰቦች እንጂ ዝም ብዬ ማንንም ሰው አልጠየቅም። ቤቴን ማጠገብ ቢሆን በዛው ባለው ላይ እንዴት አድርገው ሊጠቀሙ እንደሚችሉ መለኛ መሆንና ሌሎች ሰዎች ሌቨሬጅ ማድረግ ነው። በቃ በጣም ስማርት የሆነው መንገድ መጠቀም ማለት ነው። ልጆች ትልቅ ቦታ እንዲደርሱ ከምናደርግበት መንገድ አንዱ ትምህርት ነው ቁልፍ እና ወሳኝ ነገር ነው። ልጆች በተለይ ጥቁሮች ሆነን ወደዚህ ሀገር መተን ትልቅ ደረጃ ለመድረስ እና ልጆች በትምህርታቸው ስኬታማ እንዲሆኑ ከልጅነት ጀምሮ ምን አይነት ክትትልና ድጋፍ ያስፈልጋል? ከልጅነታቸው ጀምሮ ታይም ማኔጅመንት ያስፈልጋል። ሁሉንም ልጆች ናቸው ይጫወቱ እኔም ቢዚ ነኝ የምሰራው ነገር አለ ብለሽ ከመልቀቅ ሰዓት ሰዓት ስታበችለት የመኝታ ሰዓት አለ፣ የማንበቢያ ሰዓት አለ፣ ውጭ ወጥቶ የመጫወቻ ሰዓት አለ የተለያዩ ነገሮች ከወላጅ ጋር ደግሞ የተለያዩ አክቲቪቲዎችን ፓዝል ሊሆን ይችላል ተጫዋቹ አይምሮን እየደቨሎፕ ያደርገሚ እነዛን ነገሮች ከቤት ማድረግ ያስፈልጋል ከልጅነታቸው ያምን ይሆናል ልምድ ይሆንና ያ ሀቢት ኤቭሪዴይ ምንም ነገር ሲያደርጉ የሚያደርጉት ነገር አዲስ አይሆንባቸውም የልጆች ስኬታማነትን ስታይ ወላጅስ ምን ይዞ ነው የመጣው ከመጣንበት ምን እያየ የሚያደግ ነው የምንሰጣቸው ያዝነውን ነው ከታላላቅ ሰዎች የአንደኛው እናት ለምሳሌ መጽሐፍ ማንበብ ስለማችል ዘቅዘቅ እንኳን እንዲዛዝን ብላ ፊቱ እየተቀመጠች ለፒኤችዲ ለሜዲካል ዶክተርነት ያበቃች የአሜሪካዊት እናት አለች ለምሳሌ። ስለዚህ እነዛን ነገሮች ስታ የዛች ሴትዮ ምን እያደረገች እንደሆነ አታውቅም፣ ግን ልጁ ላይ ሳይኮሎጂካሊ ልትፈጥር የፈለገች ነገር ስላለ ብልህ እናት ስለሆነች ነው ያን ያደረገች። ከክትትል ጎን ለጎን ደግሞ ወላጅ ልጆቹን ለስኬት ለማብቃት ከሚያስፈልገው ነገር አንዱ ገንዘብ ነው። በተለይ ወደ ዩኒቨርሲቲ ተማሪዎች ሲገቡ ከፍለው ነው የሚማሩትና ወላጅ የሚያስፈልጋቸውን ነገር ማሟላት መቻል አለበት። በዚህ ብዙ ወላጆች ሲቸገሩ ይታያል። እና ወላጆች የገንዘብ አያያዛቸው እዚህ ሀገር ሲመጡ ምን መምሰል አለበት? ብዙ ነገሮችን ገንዘባቸው ገንዘብ እንዲሰራ ማድረግ የሚገባቸውን ቦታ ከእውቀት ጋር ያለመጨበት ያ ምንድን ነው ፕሮዳክቶችን ወይም ደግሞ የተለያዩ ኢንቨስትመንቶችን ልጅ ከወለደ ጊዜ ጀምሮ ሰው ለምሳሌ ልጁን በምን እንደሚያስተምር ማወቅ አለበት የስቴቱን ህግ ማወቅ አለበት እኛ በምንኖርበት በቨርጂኒያ ለምሳሌ ሀያ ሶስት ዓመት ሲሞላቸው ድረስ በራሳቸው ብድር መውሰድ አይችሉም ስለዚህ ወላጅ የራሱን ክሬዲት ፍሪ አድርጎ እየጠበቀ ነው ለመበደር ወይስ ሌሎች ቦታዎች ላይ ትንሿን ገንዘብ ትልቅ ማድረግ እየሞከረ ነው የሚለው መልስ መሰጠት አለበት ስለዚህ የራሴን ታሪክ ሳይሆን ፋይናንሽል ሰርቪስ ኢንዱስትሪ የሚያመጣውን ነገር ተጠቅማ ያለው ፋይናንሻል አድቫይዘር ከመሆኔም በፊት የትሬዲንግ ትምህርቶች ዘርችን ትሬዲንግን ስለተማርኩ የተለያዩ ነገሮችን በራሴ የማደርጋቸው ለራሴ የጠቀሙ ነገሮች አሉ። እንደ ምሳሌ የምጠቅሻቸው ነገሮች አሉ። አዎ፣ ቤት ማከራየት፣ ፋይናንሻል ፕሮዳክቶች ላይ ከታክስ ነፃ የሆኑ ነገሮችን ወይም ደግሞ ወለድ ሊወዱ የሚችሉ እንዴት አይነት መልቲፕላየር ያላቸውን ምን ያህል ጊዜ ላይ ዋሉት እንደሚችሉ በኮምፓውንድ ኢንትረስት ከእውቀት ጋር ነው። ግን በጣም ብዙ እንደዛ ተብሎ ነትናሚታይ ነው የሚል ንግግር አለ በኮሚኒቲያችን። እንደዛ ሲሆን ከቦታ ቦታ እየሄዱ ትርፋቸውንና ኪሳራቸውን ማየት መቻል አለባቸው። ክሬዲታቸው በጣም ተበላሽቶ ያንን ማድረግ ለትምህርት ላይ መዋል የሚገባቸውን ነገር መዋል ሲያቅታቸውም ይታያል። እና ምናልባት በዛ በኩል የምትመክሪያቸው ምክር ካለ እጅግ በጣም አንቺ ካልሹ በላይ እጅግ በጣም ተጨማሪ ነገር ሊሆኑ የሚችሉ ብዙ ነገሮች አሉ ሰዎች ለምሳሌ ልጅ ወልደዋል እዚህ ጋር መጀመሪያ ያንን ልጅ ቦታ ለማድረስ የሚፈልገውን ነገር ከኛ የሚጠበቀውን ነገር ስናቅ እነዚህ ነገሮች አይምሯችን ላይ ከመጡ አሁን አንቻልቻቸውን ነገሮች ስለ ብራንድ፣ ስለ ሶሻል ላይፍ፣ ስለተለያዩ እቃዎች፣ መኪናዎች፣ ቤቶች ምናምን ስለመቀየር አናስብም። ይሄ እኔ የማልደግፈው ነገር ነው። እና እነዚህ እነዚህ ነው በገንዘባቸው በኩል አጀስት የምናደርገው ኒድሳና ንድሳናሊሴሳቸው በሚሰራበት ጊዜ ራሳቸውን እንዲያዩ እናደርጋለን እና ይሄ ነው ይሄን ነው ያደረግኩት የሚሉትን የሚያልፉበትም የሚደነግቱበትም ጊዜ ያለን። በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ፣ አመሰግናለሁ ስመ መልካም ጊዜ ቆይታችሁ ከጋቢና ቪኦኤ ጋር ስለሆነ እናመሰግናለን። ወደ ተከታዩ ጥንቅር ደግሞ እንሻገር። የልደት ቀኗን በማህበራዊ ሚዲያ ላይ ገቢ በማሰባሰብ የኢትዮጵያ ልብ ህሙማን ህጻናት ከምትጠግን እንግዳ ጋር ያደረግኩት ቆይታ ይሆናል። ልደቴ ግንቦት ሀያ አምስት ነው። ፈረንጆች ደግሞ እነዚህን ሁለት ዓመታት በተለይ ኮቪድ በነበረበት ወቅት በአሜሪካ እንደሚታወቀው ብዙ ነገሮች ተዘግተው ቤት ውስጥ ነበር የምናሳልፈው እና ከተለያዩ ሀገሮች ቲክታክ ላይ ተገናኝተን አብረ ልክ እንደ ግሩፕ ሆነን የምንጫወት አንዳንዴ ጥያቄ የምንጠያየቅ ጥሩ ግሩፕ ነበረን እና ከእነሱ ጋር ባለን ግንኙነት ሰዓት ማስታወቂያ የሆኝ መቶ ሺ ብር ለአንድ የልብ ህመምተኛ ህይወቱ ሊታደግለት እንደሚችል ሰማሁ እና በጣም አስደነገጠኝ። እኔ የልጆች እናትም ነኝ። የህፃናት ነገርም በጣም ይይዘኛል። ከዚህ በፊትም የመጀመሪያ ልጃችንን ኤባል አንተነን በወልንበት ሰዓት የእሱን ልደት አስመልክተን ኢትዮጵያ እያለን እንደዚሁ ስጦታችሁን መጽሐፍ ስጡን የልጃችን ልደት ነው ብለን ሰብስበን ለክበበ ፀሐይ ወድቀው የተገኙ ህጻናቶች የሚያድጉበት ማዕከል ሰተን ነበር። ያልምድ ነበረንና ነበረን እና ለምን ያንን ነገር አሁን ስቲክታክ አምጥቼ ያለንበት ሀገር ለመረዳዳትም የእያንዳንዱን ትንንሽ ከአምስት ዶላር ጀምሮ ብናዋጣ መቶ ሺህ ብር አይከብደንም አልኩኝና ነገርኳቸው። እንዲህ አይነት ማስታወቂያ ይቻለው ምን ይመስላችኋል ብዬ ጓደኞቼን አማከርኳቸው። ጎን ለጎን ደግሞ ለሚቄዶንያ የአረጋውያን እና የአምሮማን መርጃ ማዕከል ዳይፐርስ ሰበስብ ያውቁኛል። ብዙዎቹም ዶኔት ያደርጉ ነበር እና እንዴ ደስ ይለናል፣ የምትሰሪውን ስራ እናቃለን። ስለዚህ ኃላፊነቱን አንቺ ወስደሽ ጊዜሽን ከሰጠሽ ለምንኛ ማኪያቱ የምንጠጣበት እንሰጣለን። ያ ደግሞ ልጆችን ካተረፈ ደስ ይለናል አሉ። ልክ እንደዛ ነው የመጀመሪያውን ገንዘብ መሰብሰብ የጀመርኩት። የመጀመሪያው መቶ ሺ ብርን ስታሰባስቢ በምን አይነት መልኩ ነበር የምታሰባሰቢው? ገቢ ለማሰባሰብ የምትጠቀሚው መንገድስ ምንድን ነው? የመጀመሪያው መቶ ሺ ብር ስንሰባሰብ ካሻ ቤል፣ ቬሞ ነበር የተጠቀምኩት። ላይቭ ላይ ሆኜ ነበረ ጓደኞች የሚሰጡኝን የገንዘብ መጠን እዛው እየተናገርኩ ሌሎችን ደግሞ የበለጠ እያነሳሳ የቻለ መቶ ዶላር፣ ሀምሳ ዶላር፣ ሀያ ዶላር፣ አስር ዶላር። ገንዘቡን ደግሞ ማዋጣት ያልቻለ ላይቭን ሼር እያደረጉ ሊሰጡ ይችላሉ ብሎ የሚያስቡትን ሰዎች እየጋበዙ በእንደዚህ አይነት መንገድ ነበር መቶ ሺህ ብሩን የሰበሰቡት። ባለቤት በዚሁ አጋጣሚ ላመሰግነው እፈልጋለሁ። ጋዜጠኛ እንተነ ከበደ በጣም መልካም ባል ነው። ማታ ላይ ልጆቼን ቴክ ኬር አድርጎ የማስተኛቱን የእነሱን ነገሮች ሸክሜን ሁሉ እሱ ላይ ጥዬ ማታ የምተኛበትን ሰዓት ነው የምጠቀሙ። እንግዲህ ሰዎች ገንዘባቸውን ከሰጡ በኋላ ገንዘቡ የታሰበበት ቦታ ላይ መድረሱን ማረጋገጥ ይፈልጋሉ። በዛ ላይ ደግሞ ገንዘብ መሰብሰቡ ብቻ ሳይሆን የታሰበበት ቦታ ላይ ማድረሱ ወይም ቃል የተገባውን ገንዘብ በሙሉ ማሰባሰቡም የራሱ ተግዳሮቶች አሉትና ያጋጠሙሽ ተግዳሮት ምትያቸው ነገሮች ምን ነበሩ? እውነት ነው። እንደዚህ የእርዳታ ስራ ከታማኝነት ከግልጽነት ጋር ሊሆን ይገባል። ቀጣይነት እንዲኖረው ሰዎች ገንዘባቸውን ሲሰጡ የት እንደደረሰ፣ ምን እንደተደረገበት ካወቁና ውጤቱን ካዩ የበለጠ መርዳት ይችላሉ። እኔ መጀመሪያ ሲልኩ ላይቭ ላይን የማደርገው ቅድም እንደነገርኩሽ፣ ቀጥታ የትኛውም ሰው የላከውን የገንዘብ መጠን እየጠራው እዛው አንድ ላይ ሆነን ደምረን ከጨረስን በኋላ ቀጥታ በባንክ ቤት ወደ ልብማን ማዕከል እልካለሁ። ከዛ እነሱ ደግሞ ደረሰኝ ይሰጡኛል። ያን ደረሰኝ ፖስት አደርጋለሁ እና ገንዘቡ የት እንደደረሰ ማ እንደታክምበት በሁሉም ሶሻል ሚዲያዎች ላይ ፖስት አደርጋለሁ። ልደቴ ከመሆኑ ከሶስት ወይ ከአራት ወራት በፊት እየሰበሰብኩ በነበረበት ወቅት እኔ በቅንነት ገንዘብ መሰብሰብ እና መላኬን ብቻ ነበር ያየሁት። ለካ በዚህ ሀገር ህግ በግል አካውንት ከተለያየ ቦታ ገንዘብ እየመጣ ተሰብስቦ ወደ ሆነ ሀገር መላክ ግልጽ የሆነ ነገር ስለሌለው ተቀባይነት አልነበረውም እና ባንኪን ዘጉብኝ። ያ ነገር ትንሽ አስደንግጦኛልም ጎድቶት ነበረ። መልካም ነገር እየሰራው ነው ብዬ አስብኝ። ባንክ ገዛ ሲዘጋና በኋላ ላይ ልክ ናቸው የሀገሩ ህግ ነው ማክበር አለብኝ፣ ሰዎችንም ማማከርና ሰከን ብዬ እንዴት ነው ሰው መርዳቴን ብቻ ሳይሆን ፋሚሊን ፕሮቴክት ማድረግ አለብኝ እንዴት አድርጌ ነው መቀጠል ያለብኝ ብዬ አሰብኩ። እናም ፕሮፊት አደረግኩት ከፍ አለ ማለት ነው። ቤዙ ሶሻል ሚዲያ ቢሆንም ላይፍ ፎር አፍሪካ ብዬ ኢትዮጵያውያንም ብቻ ሳይሆን አፍሪካውያንንም መርዳት የሚችል ድርጅት አድርጌ ፈቃድ አግኝቼ መስራት ጀመርኩ ማለት ነው። እንግዲህ ከቻሌንጅ ውስጥ ትልቅ መልካም ነገር አግኝቻለሁ። እውነት ነው። ያየሽበትን መልኩ ደግሞ ደስ ይላል። ሁሌም አንድ የሚፈትን ነገር ውጤት ይዞ ነው የሚመጣው። እነዚህ አሁን ቲክቶክ ላይ የምታደርጊያቸው የተለያዩ ጨዋታዎች አሉ፣ ሰዎች ተጋብዣለሽ። እና እስቲ ምን ምን ነገሮችን ያካተቱ ናቸው? ምን አይነት ጨዋታዎች ናቸው? አድማጮች እንዲገባቸው። ቻሌንጅ እንደራረጋለን። ቲክታክ ላይ እንግዶችን ይዤ እገባለሁ። ሁለት ሆነን እንገባና ኮመንት ላይ ያሉ ሰዎች ይህንን ካደረገ እኔ ይህን ያህል ገንዘብ እከፍላለሁ፣ የተለያዩ ዱቄት ከተቀባ፣ እንቁላል ከጠጣ ተብሎ በተለያዩ ሶሻል ሚዲያዎች ያው እንደዚህ አይነት ቻሌንጆች ይታወቃሉ። እና እኛም ለመልካም ነገር ለምን አንወስደ ሚንም ብለን ነው ያሰብነው። ነው ልምድ የወሰድነው እና ከንቧ ፋሚሊ ነው ቻሌንጅን የወሰድነው። በዚህ አጋጣሚ አመሰግናቸዋለሁ። ደግሞ አንዳንዴ ደግሞ ሰዓሊዎች ስዕላቸውን ይሰጣሉ። ልብሶችን የሚሰሩ ሰዎች ልብሳቸውን ይሰጣሉ እና ጨረታ ይደረግ እና ደግሞ የተጫረተበትን ገንዘብ ያህል ገቢ ይሆናል ለህፃናቱ ለሚደረገው እንቅስቃሴ። እሺ እስካሁንስ አሁን ለምሳሌ ምን ያህል ገንዘብ አሰባሰብሽ? አሳክቸዋል ነው የምታያቸው ግቦችስ ምንድን ናቸው? መጀመሪያው ከትንሹ ገንዘብ ጀምሮ ከመቶ ሺህ ብር እንግዲህ አንድ ህፃን ማሳከሚያ ነበር መቶ ሺህ ብር። ከዛ ጀምሮ ሰበቦችና ምክንያቶች እየፈጠረን ያው ልጆቹ እንዲታከሙ ስምንት መቶ ሺህ ድረስ ሰበሰብኩ። በኋላ ላይ ግማሽ ሚሊየን አልኩና ተሳካ። በጣም ገረመኝ። አምስት ልጆች ማሳከሚያ ነው አልኩኝ። በኋላ ላይ ልደቴ ደረሰ። ይህ ከሆነ ለምንድን ነው አንድ ሚሊየንን አቅጄ አስር ህፃናትን ማይታከሙት አልኩኝ። ከዛ አንድ ሚሊየን ተሳካ። የዛሬ አመት ልደቴ ላይ አስር ህፃናቶች ከዛ በፊት ስምንት መቶ ሺህ አንድ ነጥብ ስምንት ሚሊየን ሆኗል። በአሁኑ ልደቴ ትልቅ ነበር እቅዴ። እውነት ለመናገር አስር ሚሊዮን ነበር ማሰባሰብ ያቀድኩት ግን በተለያዩ ቦታዎች እርዳታ እየተሰበሰበ ነበር የኔ የግል አካውንቲ ላይ ያን ሁሉ ገንዘብ መሰብሰብ አይቻልም፣ እና እነም ፕሮፊቱ መጨረስ ነበረበት እና በዛ በዛ ምክንያት ኩኝ አንድ ነጥብ ሁለት ሚሊዮን ሰበሰብ ያ ደግሞ የአስራ ሁለት ህጻናትን ህይወት ይታደጋል ማለት ነው እንግዲህ በእነዚህ ሁለት ዓመታት ለልብ ማን ህጻናት ማዕከል ሶስት ሚሊዮን ብር ሰብስብ ያለው የኢትዮጵያ ብር ሰላሳ ህጻናቶችን የሚያሳክም ማለት ነው። ነገር ግን ይህንን ገንዘብ ሳሰባስብ የእኔ ብቻ ውጤት አይደለም። ገንዘባቸውን በተለያየ የኢትዮጵያ ክፍል ሆነው ሳያውቁኝ፣ አንድ ቀን እንኳን ሳያገኙኝ ገንዘባቸውን ያዋጡ የሶሻል ሚዲያ ጓደኞቼ፣ ፎሎወሮቼ፣ ቤተሰቦቼ፣ ጓደኞቼ በጣም ደጋግ የሆኑ ጥሩ ልብ ያላቸው ሰዎች እርዳታ ስለተጨመረበት ሶስት ሚሊዮን ብር የመሰብሰብ እድሉን አግኝቻለሁ። ቀጣይ ምንድን ነው? እሱ አላማሽ። በቀጣይ የማስበው ነገር እንግዲህ አንድ ነገር ላይ ትኩረት ማድረግ ስለምፈልግ አሁንም የልብ ህሙማን ህጻናቶችን ሶሻል ሚዲያውንም ቤት በማድረግ እዙ ደግሞ ኤሪያችን ላይ እየሰሩ ያሉ ንግድ ቤቶችንም በመጠየቅ በሚችለው አጋጣሚ ሁሉ የልብ ሕሙማን ህፃናቶችን እያገዝኩ መቀጠል እፈልጋለሁ። ሰው የሀገራችንን ነገር ደግሞ የተወሰነ መስራት ከቻልን በኋላ እያደገ ሲሄድ መቼ እንደሆነ ምን ያህል አመት እንደሚወስዱ ባላውቅ እንኳን ትልቅ ህልሜ ደግሞ ከኢትዮጵያ አልፎ አፍሪካንም ማገዝ። እንግዲህ አሁን ብዙ ነገሮች አሳክተሻል፣ ወደ ድርጅትም ተሻግረሻል። እንደ ግለሰብ ደግሞ ከሰሞኑ ለአንድ ሽልማት ታጭተሻል። ስለዚህ እስኪ ስለሱ ነገር ይ የልጆቹ ህይወት መዳን ለእኔ በጣም ትልቁ ሽልማት ነው። ግን ደግሞ በመድረክ ላይ በህዝብ ፊት ደግሞ አክብረው ይህ ነገር ትልቅ ስራ እየሰራች ነው፣ እቺን ልጅ ልናበረታታት ይገባል፣ በቀጣይ ደግሞ ብዙ አደራ ጥለንባታል እንደማለት ደግሞ። ጣፋጭ ህይወት ሽልማት አሁን ለሁለተኛ ጊዜ የተደረገ ሶሻል ሚዲያ ላይ መልካም አሻራቸውን ያሳረፉ ወጣቶችን የሚሸልሙበት ፕሮግራም ነው። ስለሸለሙኝ ተወካዮችን ልኬ ሽልማቱን ተቀብለውኛል። በጣም ደስ ብሎኛል። ይህ ላይ ቀላል ነገር አይደለም እና አገራ እንደጣላችሁብኝ ተሰምቶኛል። የበለጠ እሰራለሁ ክበሩልኝ ማለት እፈልጋለሁ። እንኳን ደስ አለሽ በድጋሚ። እሺ፣ ህይወት በጣም ነው የማመሰግነው። እኔም በጣም አመሰግንሻለሁ። ጋቢና ቬይ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። እሁድ ምሽታችሁን ከኛ ጋር ለማሳለፍ ስለመረጣችሁ አብዝተን እናመሰግናለን። ሐምሊን ፊስቱላ ሆስፒታል በፊስቱላ የተጎዱ ታካሚዎች አገግመው ህይወታቸውን ለመምራት እንዲያስችላቸው ከአመት በፊት የደስታ መንደር የተሰኘ መንደር የገነባ ሲሆን አካባቢውን በአረንጓዴነት በማልማት ስነ ምህዳሩን በመጠበቅና ለህብረተሰቡ አገልግሎት ሲሰጥ የቆየበት ግምት ውስጥ በማስገባት የአዲስ አበባ አስተዳደር በቅርስነት ሊመዘግበው በሂደት ላይ ይገኛል። የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ከአሜሪካ ድምጽ ጋር ባደረጉት ቆይታ የፊስቱላ ተጠቂዎች በአካላቸው ላይ ከሚደርሰው ጉዳት በተጨማሪም ከሚያጋጥማቸው የአይምሮ ጭንቀትና መገለል እንዲያገግሙ የተቋሙ አረንጓዴ መሆን ስለ ልቦናቸውን በማረጋጋት እንደሚያግዛቸው ተናግሯል። ከአቶ ተስፋዬ ጋር ቆይታ ያደረገችው ስመኞሽ የቆየናት ቀጥሎ ይቀርባል። ዶክተር ካትሪን ሀምሊን እና ባለቤታቸው ዶክተር ሪጅ ሀምሊን ከ60 ዓመት በፊት ወደ ኢትዮጵያ ሲመጡ በቀድሞው ልዕልተ ፀሐይ ሆስፒታል የአዋላጅ ነርሶች ኮሌጅ ለማቋቋም ነበር። ሆኖም በርካታ ወጣት ልጃገረድ ሴቶች በፌስቱላ በሽታ ተጠቅተው ሲያዩ ልባቸው በመነካቱ መርዳት አለብን በሚል የፊስቱላ ቀዶ ጥገና ለብቻ ነጥለው መስራት ጀመሩ። የታካሚዎች ቁጥር ግን ሆስፒታሉ ከሚችለው አቅም በላይ በመሆኑ እንደ አውሮፓውያን አቆጣጠር በ1974 የአዲስ አበባ ፌስቱላ ሆስፒታልን መሰረቱ። የሀምሊን እንክብካቤ በመባል የሚታወቀው የሕክምና አሰጣጥ ልጃገረዶችና ሴቶች ከፌስቱላ በሽታ ታክመው ሽንትን ካለመቆጣጠር ችግር እንዲድኑ ማድረግ ብቻ ሳይሆን ተያይዘው ከሚመጡ እንደ ጭንቀት፣ ተስፋ መቁረጥና የመገለል ስሜት እንዲያገግሙ ማድረግንም እንደሚያካትት የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ገልጸውልናል። እኛ ጋር በሚመጡት ፔሽንቶቻችን ያየ ነው ምንድን ነው፣ አብዛኞቹ ትዳራቸው ይፈርሳል። ሁለተኛ ልጃቸውን አጥተዋል። ሶስተኛ ከሚወዷቸው የሚወዷቸው ቤተሰብ አባላት ያገሏቸዋል። ለምሳሌ በከብት ማደሪያ ጋጣ ውስጥ እዛ እንዲተኙ ተደርገው እዛ እንዲኖሩ ተደርገው በቀን አንድ ጊዜ ነገር እየተጣለላቸው ቢኖሩም እንደዚህ አይነት ስቶሪ ገጥሞናል እኛ ማለት ነው። በዚህ ሁሉ ውስጥ አልፋ የምትመጣ ሴት በከፍተኛ ሁኔታ አእምሮዋ ተጎድቶ ተስፋ ቆርጣ ነገር ሁሉ ጨልሞባት እና አንዳንዶቹ ራሳቸውም እንደነገሩም ራሳቸውን እንኳን ለማጥፋት የሚፈልጉበት ሁኔታ ውስጥ ሆነው ነው የሚመጡት ማለት ነው። ወደ ሀምሊን ፌስቱላ ሆስፒታል የሚመጡ ታካሚዎች ከአካላቸው እኩል የአእምሮ ጤናቸው እንዲስተካከል እና በራስ መተማመናቸው እንዲመለስ ታዲያ ደስታ መንደር ተመሰረተ። ከአዲስ አበባ 17 ኪሎ ሜትር ወጣ ብሎ ቡራዩ ወይም በቀድሞ አጠራሩ ታጠቅ አካባቢ የተመሰረተው ይህ መንደር ከጤና እንክብካቤ ባሻገር ተከታታይ የባለሙያ ምክር፣ መሰረታዊ ትምህርትና የሙያ ስልጠናም ይሰጣል። ዴይሪ ፋርም ወይም ደግሞ የላም ወተቶችን በመጠቀም ወተት ማምረት መቻል ዶሮ እርባታ እናሰለጥናቸዋለን። እንዲሁም ደግሞ የእርሻ ስራ እናሰለጥናቸዋለን። የተለያዩ አትክልቶችን፣ ፍራፍሬዎችን እንዴት ማምረት እንደሚችሉ እናሳያለን። ይሄ ሁሉ በነገራችን ላይ ደስታ መንደር ነው ያለው እና ንብ እርባታ አለ እና ሌሎችን በርካታ የሆኑ ስልጠናዎች የሚያገኙበት ቦታ ነው ማለት ነው። እንግዲህ መንደሩ ከሀያ ዓመት በፊት ሲመሰረት በዛን ጊዜ እንግዲህ የአየር ንብረት ለውጥ ይሄ የአየር ንብረት ጉዳት የምንለው ገና ጽንሰ ሀሳቡ እንኳን እንዳሁኑ በደንብ የማይንሸራሸርበት ጊዜ ነበር። ግን መንደሩ ሲመሰረት አካባቢውን በማልማት ተፈጥሯዊ ስነ ምህዳሩን በጠበቀ መልኩ መሰረት ተደርጎ ነው እና በዚያን ጊዜ ይሄ እንዲሆን አካባቢ ጥበቃ ላይ ፎከስ ያደረገው ስራ የማን ሀሳብ ነበር? እነዚህ ፔሸንቶች ሲመጡ ከገጠር ስለሆነ የሚመጡት ገጠር የነበሩበት ቦታ ዛፎች ነበሩ፣ አበቦች አሉ፣ ሳር አለ። በጣም ደስ የሚል ከባባዊ ሁኔታ ነው ያለው እና አንደኛ ቤተኝነት እንዲሰማቸው ሲመጡ በቃ ከተማ ሲመጡ እንዳይፈሩ፣ ሂሊንግ ፕሮሰሱ ኮምፕሊት እንዲሆን ጥሩ ኢንቫይሮንመንት መፍጠር አለብን ብለው ይህንን ዶክተር ሀሜን በእውነት ያመጡት ሀሳብ ነው። ሁለተኛ ራሱ ቤቶቹን እዚህ አዲስ አበባ ፊስቱላ ሆስፒታል ያሉትንም ቤቶቻችንም እንዲሁም ደግሞ ደስታ መንደር ያሉትን እንደሄደሽ ብታያቸው ጎጆ ቤት የሚመስሉ ናቸው ቅርጻቸው ማለት ነው። እና ይህም ሆን ተብሎ የተደረገ ነው። ለምንድን ነው ሲመጡ ልክ ያንን ገጠር የነበሩበትን ሁኔታ ሚሚክ እንዲያደርግ እንዲመስል ተደርጎ የተሰራ ነው። በዚህ ግቢ ሆነ በደስታ መንደር በጣም በርካታ ዛፎችና አበቦች አሉ። በጣም የሚያምር ሳር አለ። የደስታ መንደር ላይ ሰው ሰራሽ ሐይቅም እንዲኖረው ተደርጎ ነበር። አዎ ሰው ሰራሽ ሐይቆችም አሉ። በነገራችን ላይ እዛ ሐይቆች አሁን ሄደሽ ብታይ ዳክዬዎች ይሰበሰባሉ። አሳም ራሱ ደቨሎፕ ማለት ጀምረናል ማለት ነው። እዛ በዚህ ሰው ሰራሽ ሐይቅ አለ። በጣም የሚያምር ነው። የተፈጥሮ ከባቢው አየር እኛ ዛፍ በነገራችን ላይ ለአካባቢው አደጋ ሲሆን ወይም ለመውደቅ ሲደርስ ካልሆነ በስተቀር ዛፍ አንቆርጥም። በየአመቱ ደግሞ ለረዥም ጊዜ የቆየ በየአመቱ የሚደረግ አሁን በቅርብ ጊዜ በኢትዮጵያ ውስጥ ከሶስት አራት አመት ወዲህ ዛፍ የመትከል አዲስ ባህል እየተፈጠረ ነው። ነገር ግን እኛ ከዛ በፊት በየአመቱ ዛፍ እንተክላለን። ደስታ መንገር ማለት ነው። ዋንዛ አለን፣ ወይራ አለ፣ ዝግባ አለ፣ ባህር ዛፎች አሉን፣ ኮተንትሪ አለን፣ ቁልቋል ዛፍ ትልቁ አለን፣ ግራቪሊያ አለን፣ ጃካራንዳ አለ የሾላ ዛፍ አለ፣ ኮሶ አለ፣ ጥቁር እንጨት አለ። ከዚህ በላይ በጣም ብዙ አይነት ዛፎች አሉ። ስነ ምህዳሩን የጠበቀ መሆኑ፣ አረንጓዴነትን የሚያበረታታ መሆኑ በተለይ ከፊስቱላ በሽታ ለሚያገግሙ ታካሚዎቻችሁ ምን አይነት ስሜት ይፈጥራል? በጣም የሚገርም ነው። ብዙዎቹ እዚህ ከመጡ በኋላ ለመመለስ ሁሉ የሚቸገሩ አሉ። ምክንያቱም የተሟላ አገልግሎት ነው እዚህ የሚሰጣቸው። በጣም ጥሩ ሕክምና ይሰጣቸዋል። ጥሩ የሆነ ንጹህ ልብስ ይለብሳሉ። ጥሩ የሆነ መኝታ ላይ ይተኛሉ። በጣም የተመጣጠነ በጥናት ላይ የተመሰረተ ምግብ ይበላል። በጣም ጥሩ መልክ ይኖራቸዋል፣ ደስተኛ ይሆናሉ። ቅድም እንዳልኩሽ የአእምሮ ህክምናም ሳይኮሶሻል ሰፖርትም ስለምንሰጥ ሙሉ ጤንነታቸው ነው ሪስቶር የሚያደርገው እና ለመመለስ የሚቸገሩበት ጊዜ አለ። ሌላው ያው ኢንቫይሮመንቱ ደግሞ በዛፍ እና በአበቦች በሳር በትመጪ አሁን ለምሳሌ እዛ ሳር ላይ ተኝተው ታገኛቸዋለሽ ከታካሚዎቹ ባሻገር ደግሞ ምናልባት ለአካባቢው ማህበረሰብስ አስተዋጽኦ አድርጓል? በትክክል በነገራችን ላይ በርካታ የዱር አራዊት አሉ። የደፍታ መንደር ጅብ ለምሳሌ አለ፣ ድኩላ አለች፣ ሌሎችም በርካታ አራዊቶች አሉ። ጸጥ በሚልበት ሰዓት ሲወጡ እናያለን። ስለዚህ ያ ግቢ በከፍተኛ ሁኔታ አካባቢው የተጠበቀ ስለሆነ የከተማውና የመኖሪያ ቤት መስፋፋት ወደ እኛ አልመጣም ማለት ነው። አካባቢውን እየጠበቅን መስፋፋትና የጫካውን መመንጠር ተከላክለናል ማለት ይቻላል። የአየር ንብረት ለውጥን ለመግታት በሚደረገው ጥረት ውስጥ እያደረጋችሁትን ያለውን አስተዋጽኦ እንዴት ታዩታላችሁ? እንዳሉኝ በቅርስነት ለመመዝገብም ጥያቄ እስከ ማስጠየቅ የደረሰ ስራ ነው እና የምትሰሩት እንደሚታወቀው ክላይሜት ቼንጅ የሚባለው ነገር እውነት ነው። የዓለም ሙቀት መጨመር እና ይሄ ካርበን ኢሚሽን የመጨመር እና አጠቃላይ ያለውን ስነ ምህዳር በዓለም ደረጃ የሚጎዳ ነገር እንዳለ ይታወቃል። አሁን ሙሉ ለሙሉ የምንጠቀመውን ኃይል ከታዳሽ ኃይል ለማግኘት በተለይ ደግሞ ከሶላር ፓወር ለማግኘት ኦልሬዲ እየተነጋገርን ነው ማለት ነው። የውሀ አጠቃቀማችንን በጣም ለማሻሻል እንሰራለን ብለናል በዚህ ሰስቴናብሊቲ ፕሮግራም። ሙሉ ለሙሉ በውሃ ራሳችንን ለመቻል እና ሰስቴናብል የሆነ ኢንቫይሮንመንት ለመፍጠር ይሄን እንቀዳለን ማለት ነው። ሰዎች ሙሉ ፈውስ እንዲያገኙ። በነገራችን ላይ ሰዎች ብቻ ሳይሆን ቢመጡ እንግዶችን ደስ ብሏቸው ረክተው ግቢ ውስጥ ቁጭ ብለው በጣም ታድሰው ነው የሚሄዱት፣ ማንኛውም ጎብኝ ማለት ነው። አቶ ተስፋዬ በጣም ነው ማመሰግነው። ሀምሊን ፌስቶላ ሆስፒታል ለሆስፒታሉ ተገልጋዮች ብቻ ሳይሆን ለአጠቃላይ ማህበረሰቡ ምሳሌ የሚሆን አካባቢን ስነ ምህዳር በመጠበቅ ለኅብረተሰቡ ትልቅ አስተዋጽኦ የሚያደርግ ስራ እየሰራችሁ ነው። ዛሬ ከኛ ጋር ቆይታ ስላደረጉ በጣም እናመሰግናለን። እኔም ስለጋበዝሽኝ አመሰግናለሁ። እግዚአብሔር ይስጥልኝ። Mari, you marisha, marola, ya la ne, chingala. አድማጮቻችን ስለነበረን ቆይታ እያመሰገንን የእሁድ ሰኔ 5 2014 ዓ.ም መሰናዶ እዚህ ላይ ተጠናቀቀ። በነገው ምሽት በመደበኛው መርሃ ግብር እንጠብቃችኋለን። ኤደን ገረመው መሰናዶን እየመራው፣ ኤልያስ አስማረ በቅንብሩ አብረናችሁ አምሽተናል። ሰላም ጤና ይስጥልኝ። ደህና እደሩ። and to the and down mare and the the and and the